ለደህንነታችን አደጋ ደቅኗል። በስጋት በጸጥታ ስጋት ውስጥ እንድንኖር የተገደድ ነው፣ የክልሉና የዞን መንግስት ወንጀለኞችን ለሕግ ስለማያቀርቡ ነው ሲሉ የደቡብ ክልል የቴፒ ከተማ ነዋሪዎች ከሰሱ። የክልሉ የሰላምና የጸጥታ ቢሮ በበኩሉ የተባለው ችግር ተጨባጭ መሆኑን ገልጦ፣ ቢሮ በአካባቢው የፖለቲካ ፍላጎት ያላቸው ያላቸው የጸረ ሰላም ኃይሎችና በመዋቅር ጥያቄ ሰበብ የሸፈተ አንድ ቡድን የሚያደርሰው ጥቃት ነው ሲል፣ የክልሉ መንግስት እርምጃ ለመውሰድም አቅጣጫ አስቀምጧል ይላል። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል። በደቡብ ክልል ሸካ ዞን የቴፒ ከተማ ነዋሪዎች እንደተናገሩት የከተማው ሰላም ዛሬም አልተመለሰም። ስማቸው እንዲገለጥ ያልፈለጉ የከተማው ነዋሪዎች የከተማው መደበኛ እንቅስቃሴ አሁንም እንደተገደበና በደህንነትና በጸጥታ ስጋት ውስጥ እንደሚኖሩ ለቪዮ ገልጠዋል። በሶስት መቶና አራት መቶ ሺህ የሚቆጠር ህዝብ ጋር ከቤት እንዳይወጣ መኪና እንዳይንቀሳቀስ ትራንስፖርት ምን ማንኛውም ነገር ቢሮ እንዳይከፈት ህዝቡ በጣም ከፍተኛ ችግር ውስጥ ነው ያለው። ወንጀሉም ያልቆመው እኛም በስጋት የምኖረው የክልሉና የዞኑ መንግስት ወንጀለኞችን ተከታትሎ ለህግ ስለማያቀርብ ነው ሲሉ ይከሳሉ። በከተማው ሲቪሎች በአሰቃቂ ሁኔታ እንደሚገደሉና ንብረቶቻቸውም እንደሚዘረፍባቸው ተናግሯል። መንግስት ተደራጅቶ ጫካ ይገባ ኃይል አለ የሚለው ሐሰት ነው፣ የህዝቡን ጥያቄ ለማፈድ የሚደረግ ድርጊት ነው ሲሉ የአካባቢው ተወላጅ አቶ ፍሪወት ወርቁ ለቪኦኤ ተናግሯል። ወጣቱ የሚደብቀው እንጂ ጫካ አይደለም። ጫካ ነው የገቡት የሚያወቁት የሚገሉት ግን እነሱ እየገደሉ ወጣቱ እያሉ ያሉት እኛ ከከጥማዎች ወተን አናውቅም የተደራጀ ቡድን የለም። ከወራት በፊት የአካባቢን ጸጥታ ዘርፍ እንዲመራ ሀላፍን የተወሰደው ጊዜ ወታደራዊ እዝም የአካባቢውን ሰላም ማስጠበቅ አልቻለም በማለት ወቅሰዋል። ኮማንድ ፖስት ምንም ያደረገው ነገር የለም ያወያያል እንዲ ሲሉ ወጣቶች መድረኩ ረግቶ ሄድ ነው የተያዘ ያለው። ሌላ የከተማውን ነዋሪ የሆኑት አቶ ሚትኩ በበኩላቸው የጸጥታው ሀይል የክልሉና የዞን መንግስት ተቀናጅተው አለመስራታቸው ችግሩ ባለበት እንዲቀጥል አድርጓል ብሏል። ያው አንዳንድ ልጆች አሉ ሸፍቶ ነው ጫካ ገብቶ ነው ይላሉ። መንግስትን ጠልቶ አይደለም እነሱ ጫካ የገቡት፣ እነዚህ የአንድ ብሔር የበላይነት ሲገዙ ሲቀጠቀጡ በባርነት እንገዛለን ስለሚሉ አልገዛም፣ ሞታለሁ፣ ካሁን በኋላ ወይ መንግስት ድረስልኝ ብሎ ነው። እነሱ በህዝብ መካከል ነው ተሸሽጓለሁ እንጂ ጫካ አይደለም። ጫካ የገባ አንድም ሰው የለም መንግስትን ጠልቶ። ቴፕ ከተማ ላይ ግድያ ይፈጽም ያለው ማን ነው ብዬ እየፈጸሙ ያሉ እራሳቸው እነዚህ ከአንድ ብሔር የተለየ የወጡ ሰዎች ናቸው። እነሱ ናቸው ይህን የሚፈጽሙት። አሁን መችለታ ሁለት ወንድማማቾች ተገለዋል። ብሔርን ብሔር ለማጋጨት በመካከል ላይ የሚደረገው ድርጊት ነው። በአቶ ምትኩና በፍሬ ወት ሀሳብ የማይስማሙት ሌላ አስተያየት ሰጪ ደግሞ በቁጥር የሚታወቁ ሽፍቶች ናቸው። ጫካ መሽገው ከተማዋን እየረበሹት ያሉት እንዲያውም አድኖ ለመያዝም እንያክል ከባድ አይደሉም ብሏል። የክልሉ ሰላምነት ታቢሮ ምክትል ኃላፊ አቶ አንድነት አሸናፊ በበኩላቸው ከመዋቅር ጥያቄ ከልማትና ከመልካም አስተዳደር ፍላጎቶች ጋር በተያያዘ በአካባቢው ችግሩ መኖሩ ተጨባጭ መሆኑን ገልጠው ባለፈው አንድ ዓመት ውስጥ መንግስት ጊዜያዊ ወታደራዊ እዝ መድቦም ጭምር በሰራው ስራ ለውጥ ታይቶ ነበር ብሏል። ይሁን እንጂ በተሳሳተ መንገድ መብቱን ለማስከበር ያሰበ በመዋቅር ጥያቄ ሰበብ የሸፈተ አንድ ቡድን የፖለቲካ ፍላጎት ያላቸውን የጸረ ሰላም ኃይሎችን በጀርባቸው አሰልፎም የአካባቢውና የቴፒን ከተማ ሰላም እያናጋ ነው ብሏል። ከዚህ ጀርባ ያለ የፖለቲካ ኢንትረስትም በህገ መንግስቱ የተቀመጡ የነባር ብሔረሰቦች ራስን በራስ የማስተዳደር መብትን ልትጋፋ የሚፈልግ ግን በጉልበት ያንን ፍላጎት ለመጫንና ለማረጋገጥ የሚፈልግም ሀይል ስላለ ይሄ ሀይል ከኮንትሮባንዲስቱ እና ና ከህገወጥ የጦር መሳሪያ ዘባባሪዎችም ጋር ስለሚቀ ብቻም ሳይሆን አካባቢ ላይ የሚንቀሳቀሱ አንዳንድ ባለሀብቶችም በዚህ መንገድ ተወሽቆ በሀብትም ስለሚደገፍ እስካሁን ድረስ ያለው ነገር አንጻራዊ ሰላም ይዞ መቀጠል አልቻለም። ከዚህ ጀርባ ያሉ ሀይሎችንም ማጥራት የሚጠይቅ የክልሉና የዞን መንግስት ወንጀለኞችን ተከታትሎ ለህግ ማቅረብ አልቻለም ተብሎ ለሚቀርበው ክስም ዘላቂ መፍትሄ የሚገኘው ሁሉም ሀላፊነቱን ስወጣ ነው ያሉት። ኃላፊውም የክልሉ መንግስት እርምጃ ለመውሰድ አቅጣጫ ማስቀመጡን አስታውቋል። በሁለት መንገድ ማየት ጠቃሚ ነው። ህዝቡም በተሟላ መንገድ ተባባሪ መሆን አለ። የጸጥታ መዋቅሩ የራሱን ጉድለት እያየ እያረመ ማስተካከል የሚገባቸው ከህዝቡ አቅም በላይ የሆኑ ጉዳዮች እና ሌሎች እንዳያዙ የሚያደርጉ ቅድም የገለጽኩላቸው ኔትወርኮችን በጣትሶ የመሄድ አቅምን የመልሶ መገንባት አለበት። ይሄ ሁለተኛው ነው። ሶስተኛው እዛ አካባቢ ላይ የኔ የኔ የሚል የወንጀለኛ ካታጎሪ ነው። አንዳንድ ቦታ ላይ አሁን ባለን ተጨባጭ መረጃ ወንጀለኞች መያዝ ሲችል መያዝ ሲችሉ የእኔ የሚል አስተሳሰብ ስላለ እንደ ሌለው አድርጎ ሪፖርት ማድረግ አለ። እነዚህ ጉዳዮች በየራሳቸው ሜሪት መታየት አለባቸው። ከአመራሩ ጀምሮ መጠየቅ አለበት። በዚህ መንገድ የሚሰራ ከስምንትና ዘጠኝ ወራት በፊት ፀጥታውን እንጠብቅ ኃላፊነት የወሰደው ጊዜ ወታደራዊ እዝም የአካባቢውን ሰላም ማስጠበቅ አልቻለም በማለት ለሚቀርበው ወቀሳም አቶ አንድነት የሚከተለውን ተናግሯል። የጸጥታ መዋቅሩ የራሱን ችግር አሁን ያለውን ዝርዝር የአካባቢውን የጸጥታ ስጋት ፈትቶ ለመውጣት ወታደሩ እስከ ጥግ ድረስ የሚጠበቅ በትን ተግባር መፈጸም አለበት። አንድ የፖለቲካ አመራሩ እስከ ጥግ ድረስ በሀገሪቱ መጣ ከሚባለው ለውጥ ማግስት ለዘመናት ተዳፍነው የነበሩ የሕዝብ ፍላጎቶች መፈንዳታቸውና በርካታ የመብት ጥያቄዎች ፈንቅሎ መውጣታቸውን ተከትሎ የፈነዳው የቴፒ ከተማና የአካባቢው ሰላም ከጠፋ ሁለት ዓመት እየሞላው ሲሆን በርካቶችን ለሞት ለአካል ጉዳትና ለንብረት ውድመት እንዲሁም በሺዎች የሚቆጠሩ ዜጎችን ደግሞ ከቤታቸውና ከቀያቸው አፈናቅሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም